ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። በዛሬው ሮብ ሚያዚያ አንድ ቀን 2007 ዓ ም ስርጭታችን የማስተናግዳችሁ አዳነች ፍስሐዬ ነኝ። የመን ያሉ ስደተኞች ሁኔታ፣ ኬንያ ውስጥ ከአልሸባብ ጋር የሚያብሩ ሰዎች ማንነት ይፋ እንደሚደረግ የሰሜን ምስራቅ ኬንያ ባለሥልጣኖች ገለጹ የሚሉት እንዲሁም ንግድና ኢኮኖሚ ዝግጅታችን በቅደም ተከተል ይቀርባሉ። አሁን ግን የዓለም ዜና ይቀድማል። አሉላ ከበደ ያንብልናል። ጤና ስጥልኝ። እንደምናመሻችሁ የሰዓቱን የዓለም ዜናዎች እናሰማለን። በኢራን የሚደገፉትን የሺያ ሁቲ ሚሊሻዎች ግስጋሴ ለመግታት በሳዑዲ አረቢያ የሚመራው ህብረት በየመን ሚሊሻዎች ይዞታዎች ላይ የተነጣጠረ የአየር ድብደባ በቀጠለበት በአሁኑ ወቅት የኢራን የጦር መርከቦች ወደ የመን ባህር ማቅናታቸውን የትሄራን መንግስታዊ ዜና ምንጮች ዘገቡ። የኢራን ፕሬስ ቴሌቪዥን በመባል የሚታወቀው የመንግስቱ መገናኛ ብዙሀን ምንጮች በዛሬው ዕለት የኢራኑን ሪር አድሚራል ሂቦላህ ሱሪያን ዋቢ አድርገው እንደዘገቡት የጦር መርከቦቹ የኢራንን የጭነት ማመላለሻ መርከቦች ደህንነትና በአካባቢ በባህር የሀገራቸውን ጥቅም ለማስጠበቅ ነው ወደ አካባቢው የሚሰማሩት። አንድ የአፍጋኒስታን ብሔራዊ ጦር ሰራዊት አባል የሆነ ወታደር ምስራቃዊ አፍጋኒስታን ውስጥ በሰሜን አትላንቲክ የጦር ትብብር ስምምነት ናቶ መሩ ሰራዊት ላይ በከፍተው ተኩስ በጥበቃ ስራ ላይ የነበረ አንድ የዩናይትድ ስቴትስ ወታደር ተኩሶ ገደለ። ተኩሶ የተከፈተበት የኔቶ ጦር በበኩሉ በአጻፋው በሰጠው ምላሽ ጥቃቱን ያደረሰውን የአፍጋን ወታደር ገድሏል። በጀላላባድ የደረሰው ይህ ድንገት ለአንድ የጦር አባሉ ሞት ምክንያት መሆኑን የድጋፍ ሰጪው ሰራዊት ባወጣው መግለጫ አስታውቋል። መግለጫው አክሎም የአደጋው መንስኤ እየተጣራ መሆኑና ለጊዜው ምክንያቱ ግን በል ያለመታወቁን አመልክቷል። ቡድኑ እንደ አውሮፓውያን የኮን አቆጣጠር ካለፈው ጥር ወር አንስቶ ከቀድሞ ዓለም አቀፉ የጸጥታ ድጋፍ ሰጪ ኃይል ወደ አሁኑ የድጋፍ ተልዕኮነት የተሸጋገረ ኃይል ነው። የናንጋራ አውራጃ ፖሊስ አዛዥ በበኩላቸው ሲናገሩ ጥቃቱ የተፈጸመው በጃላላባድ አውራጃ ገዢ መኖሪያ ቅጥር ግቢ በአንድ የዩናይት ስቴትስ ኤምባሲ ባለስልጣንና በአራት የምስራቅ አውራጃዎች ገዢዎች መካከል በደህንነትና ሌሎች ጉዳዮች ዙሪያ ከተካሄደ ውይይት ማብቂያ ላይ ነው። አገራቸው ከጃፓን ጋር ያላትን የጦር ትብብር አጠናክራ ትቀጥላለች ሲሉ የዩናይትድ ስቴትሱ የመከላከያ ሚኒስትር አሽተን ካርተር አስታወቁ። ሚስተር ካርተር ይህን ያሉት በዛሬው እለት ቶኪዮ ላይ ከጃፓኗቻቸው ጋር በያዙት የሁለቱ አገሮች የጦር ትብብር መመሪያዎች ድርድር ላይ ነው። ሚኒስትሩ ለሶስት ቀናት በዘለቀው የዋሽንግተንና የቶኪዮ ንግግር በዛሬው የመጀመሪያ ቀን ውሏቸው ለጦር ትብብራቸው መመጣጠን እርምጃ የሚል ቅጽ የተሰጠውን ቀጣይ ሂደት እውንነት ለማረጋገጥ ዝግጁ መሆናቸውን ለጃፓኑ መከላከያ ሚኒስትር ጄኔራል ናካታኒ አስረድተዋል። የሁለቱን አገሮች የረጅም ጊዜ ወታደራዊ ትብብር ያመላክታል በተባለው ይህ ጉዟቸው ዋይት ሀውስ እስያን ከቀዳሚ ትኩረቶቹ አንዱ ለማድረግ የያዘውንና የሀገሩን አካባቢዎች የጸጥታ ጉዳዮች የሚመለከት ጥረት ቁልፍ አካል መሆኑም ተመልክቷል። የአውሮፓ ሕብረት በዓመቱ መጀመሪያ ላይ እንደ አውሮፓውያን አንድ የአውሮፓውያን ፍርድ ቤት ውድቅ አድርጎት የነበረውን በኢራን ባንኮችና ሰላሳ ሁለት የጭነትና የጉዞ ተቋማት ላይ አድርጎት የነበረውን ማዕቀብ ማደሱ ተገለጠ። አድማጮች የሰዓቱ የዓለም ወሬዎች እነኚሁ ነበሩ። አሉላን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። በደቡብ የመን በሽዓ ሁቱ አማጽያንና በሀገሪቱ ፕሬዚደንት ታማኝ ኃይሎች መካከል ከባድ ውጊያ እየተካሄደ ነው። በሳውዲ አረቢያ የሚመራው ህብረት ጀቶች በሽዓ ሁቲ ሸማቂዎች ይዞታዎች ላይ ላለፉት ሁለት ሳምንታት ድብደባ ሲያካሂዱ ቆይተዋል። በዚያች አገር ያለው ሁኔታ እጅግ በጣም አሳሳቢ መሆኑን የእርዳታ ድርጅቶች ሲያስገነዝቡ ቆይተዋል። የመን ውስጥ በሺዎች የተቆጠሩ ስደተኞች እንዲሁም ስራ ፍለጋ የፈለሱ ሰዎች እንዳሉ ይታወቃል። ቆንጅታዬ ከአደን በስልክ አነጋግራለች፣ ቀጥሎ ይቀርባል። ከተማዋ ኤደን በአውሮፕላን እየተደበደበች ነው ካለንበት ሽሽት ላይነን የምንሸሽበት ታተን እንጂ እዚህ ቦታ ብንሄድ እንተርፋለን ብለን አይደለም ወዳገኘነው ነው የምንሄደው ወደ ሶስት መቶ እንሆናለን ብለውኛል ስደተኛው ከሀገር የወጣሁት ከመንግስት ጋር ባለኝ ችግር ነውና ስሜን አትግለጭም ብለውኛል አሁን አዳም ቶስቲ በአይሮፕላን እየተመታ ነው። በጣም ኃይለኛ ምት ነው። አሁን ቶክ ካለንበት ቦታ ተነቅለ ወደ ቦታ እየሸሸን ነው። አሁን ምግብ የለንም፣ ውሃ የለ፣ እንትን ማለት መጠለያ የለንም። የትም መግብ አጥተን እኛ እያ በችግር እየተጋለጥ ነው። በአሁኑ ሰዓት ከተማ ውስጥ ናችሁ ወይስ? ከተማ ውስጥ በሳፊን የምትባል ቦታ እሺ። ስደተኛ ካምፕ ነው ያላችሁት ወይስ ከተማ ውስጥ ነው እንዲሁ የምኖሩት? ስደተኛ ካምፕ ውስጥ አልገባንም። እስካሁን አላገኘም። ጠይቀን ነበር፣ እስካሁን አልተሰጠንም። መንቀሳቀሻ ፈጠን እንግዲህ አሁን በሰትን ውስጥ ቁጭ ብለን ከኪራይ አተባረን ነው። በቤት እንትን ኪራይ ነው የምንቀመጠው አሁን ከዛ ተወጥተን እንግዲህ የምንከፍለው አተ ውጭ እየተሰቃየ ነው ከልጆችና ከሽማግሎች ከሴቶች ጋር ምን ያህል ትሆናላችሁ? ሴቶች ህጻናት አሉባችሁ? ሴቶች ህጻናት አለባቸውም ቢያንስ ከሶስት መቶ ሰው በላይ ነው ከተማው እየተደበደበ ነው በአሁኑ ሰአት ነው ያሉኝ አሁን ከኛ ከኛ እንግዲህ ስንትል በል እንግዲህ መቶ ሜትር የማይርቆ በአይሮፕላን መጣጃ ሁ ድጋጤ ሰው በኢንተንክ ስጠንትል ተነሳ እና ሰው ከባድ ከቤት ወጥቶ ሸሽ። አሁን ወዴት ነው ወዴት ነው እየሄዳችሁ ያላችሁት? ወዴት ነው የምትሸሹት? የሚረዳችሁ አሁን ከበች ቦታ እንግዲህ የሆነ ብሎክ ብሎክ አለ። በብሎክ ናለው ቤትን ከተማው ከተመተው ብሎክ ወደ ሁለተኛ ብሎክ እየተሻገር ነው። አሁን ሸሽቴ የምናረገው ሲያጠማን ወዴት አቅጣጫ ወይም ምንም የምናውቀው ነገር የለም። እኛ አሁን ለምሳሌ ከተማ በብሎክ ነው አለው በመስመር ነው አለው ከተመጣው መስመር ወደ ሁለተኛ መስመር እየሸሸን ነው። ዝም ብለን ብቻ እንግዲህ ደንግጠን ነው ከቤት ወጥተን አይሮፕላን አጠገባችን ሲመታ ከፍተኛ ተኩስ ነው። አሁን እንግዲህ ሰውም ደግሞ የምለው እንደ አንድ ቦታ እንዳትሰባሰቡ እያሉ እንግዲህ አሁን ሕፃን አለውም ከሕፃኑ ጋር ሽማግሌው ህፃኑ፣ ሴቱ ራሱ ልብስ ማልበስ በሩን እንኳን መዝጋት አቃተን። ሸሸን ሁንትትን አሁን እየመሸና ነው። እንዴት ነው ሰዓቱ? ምን ሰዓት ነው አሁን? እየመጣ ትናንሹ ትኩስ ይሄዳል፣ ግን አውሮፕላን ይደገማል። ጠብቆ ትንሽ ትስ ጠብቆ ትሰማለች። ድንጋጤ ራሶኛ አሁን እኛ ሌላ ልብ እየተንቀጣቀጠ ነው ከድንጋጤ ሰት የተነሳ ምን ያህል ነው ቤተሰቡ? ባለቤት አሎት ልጆች አሎት? የምን ያህል እድሜ ሰው ኖት? አሁን ለምሳሌ ቤተሰብ ያለው ለምሳሌ አምስት ቤተሰብ ያለው ስድስት ያለው ህጻነቶች ያለው አሉ እኛ እነዚህ ደግሞ ከአርባ ከአምሳ ዓመት ዕድለ የሚሆኑ ሰዎች ናቸው ትላልቅ ሰዎች እሺ የእርስዎን ቤተሰብ እስቲ ንገሩኝ ልጆች አሉ ባለቤቱ አሉ የኔል እኔ እንዲ አምስት ልጆች አለኝ ስሜ ከተባጅ የሚባለው አሁን ልጅ ትሰማለች ስንቱን ያው ልጅ የሚታያችሁ ነገር አለ አውሮፕላኑ እያየን እኮ ነው አውሮፕላኑ እየሸሸን አሁን ይመተናል በምን እየፈረን ነው በምን ያህል ርቀት ነው የሚታያችሁ ድብደባው አሁን እንግዲህ ወደ ሰማይ ስናየው እኛ ላይ ይመስላል፣ ግን ድብደባው ትንሽ ቢያንስ እንጂ አንድ ሁለት መቶ ሶስት መቶ ሜትር በላይ አይሆንም። አሁን የተመጣው መጀመሪያ ማለት ነው። ወደ ገበያም መሄድም የሚበላም ለመፈለግ ውሃ ምንም ችግር ላይ ነው ያለ ነው ብለው ነበር ዛሬ እንዴት? አሁን ያው ሱቅ በሙሉ ተዘግተዋል። ከዛሬ አስራ ሶስት ቀኑ ነው፣ ሱቅ በሙሉ ተዘግተዋል። ሰው ከውጪ ማግዛት አይቻልም ስትገዢ ደግሞ ሰው ስት ሱቅ ስትገቢ፣ ማለት ሱቁ ስትገቢ፣ እየተዘገብህ የምትፈልገውን ገዝተሽ ስትወጪ ደግሞ እያየሽ እየጠፈበት አለ አውጠኝ ብያለሽ እኮ ነው የምትሄጂው። ምንም ማግዛት አትችልም። በጣም ጭንቅ እኮ ነው። ሰው እንደዚህ ሲረበሽ ደግሞ ስርቀት አለ፣ ሌባ አለ፣ ይሰርቃል። ምን ይላል፣ መረባበሻ አለ። ሰው ሸሽቶ ይሸሻል። የኢትዮጵያ መንግስት የሀገሩን ዜጎች ለማውጣት ኮሚቴ አቋቁሞ እየተንቀሳቀሰ ነው ተብሎ ነበረ። የሰማችሁት ነገር አለ? ወደ እናንተ የደረሰ መረጃ ማስታወቂያ አለ? እኛ እንደ ደር እሱን ነገር ደርሶናል። ግን እኛ ከአገር እንትን በስደተኝነት ነው ወጥ ትንሽ ከመንግስት ጋር ቀራ ችግር አለን። ወደ አገር መመለስ አንችልም። በችግር ነው ከሀገር ወጠነኛ ያንን ነገር ሰምተናል። ግን አሁን እሱም ነገር እሱንም ደግሞ አቆሙ። ለምሳሌ በዩን ስለሌሉ የዩን ስደተኝነት ያልጠየቁ አሁን ወደ እንትን እየመለሱ ተመዝግቦ ነበር ግን አቆሙት። አሁን አይል ስለዚህ፣ አሁን እርስዎ ወደ ኢትዮጵያ መመለስ አይፈልጉም? አንችልም፣ አንችልም፣ መመለስ አንችልም። ብንችልማ መጀመሪያ እንመለስ ነበር። አሁን አንችልም መመለስ የማንችል እኔ አሁን አስራ ሶስት አመት ነ ጊዜ ስከታ እሺ፣ አሁን ባሉበት ሁኔታ ውስጥ የትኛውስ አካል ነው ወደ ሌላ ቦታ በዚህ ጦርነት ውስጥ የሚወስዱት? ሁን እንግዲህ እኛ እየጠየቅን ነው ያለው የሆነች ሲ አር ነው በዚህ ሀገር ውስጥ ያለው እነሱ ስናሉ እነሱ ደግሞ ጠይቀን ነበር። ወደ ካምፕ ውሰዱን እያልን ነው። እስከ ሪያውል እየሰመች ነው ትሰማለች። ይሄ ትንሹ የሚሰማው ድምፅ የድብደባው ትንሹ፣ አሁን ትንሹ ይሄ ማተለየት ምናምን ነው። ትልቁ አሁን እሰማል ትንሽ ጠብቆ ነው ስዘበ እንትመልስ አምስት ህጻናት ልጆቻቸውን ይዘው ሽሽት ላይ ያሉት ደግሞ ስላሉበት የጭንቅ ሁኔታ ለኦሮምኛ ክፍል ባልደረቦቻችን ተናግረዋል። ቀድሞውንም በስደት የሆነ ያልሆነውን ስራ እየሰራን እየተላላክን ነበረ፣ መኖሪያም የለንም፣ መስጊድ ደጃፍ ነበር የምንጠለለው። አሁን ደግሞ ይባስ ብሎ ጦርነት ሆነ ብለው በከባድ ፍርሃት ውስጥ ያሉ ናቸው ልጆቼን ፈልጉልኝ ት ናቸው ከሰማይ ይተኮሳል እኔ ወደ ልጆቼ ልሂድ ከላይ እንደ እሳት ነው የሚወርደው ምን እንደሆነ አናውቅም ነው ሲሉ የተሰሙት ወደ ሀገር መመለስ እንደማይፈልጉ ስጋት እንዳላቸው ነው እሳቸውም የተናገሩት። ስላሉበት የጭንቅ ሁኔታ፣ ቀድሞውም ስለነበሩበት ኑሮ ሰፋ አድርገው ነው ያወሱት። በነገ የቤተሰብ ፕሮግራም እመለስበታለሁ። ቀደም ያሉት ስደተኛ ጠይቁልን ያሉትን ዩኤንኤችሲአርን ማምሻውን ለማግኘት ሞክረናል። በየመን የድርጅቱን የማኅበረሰባዊ አገልግሎት ተጠሪ አይሻ ሰኢድን በቴሌፎን አግኝቻቸው ነበረ። ነገር ግን እሳቸውም እኔም ራሴ በሽሽት ላይ ነኝና አሁን ያለሁበት ሁኔታ አይመችም፣ በኢሜል ማብራሪያ ሰጣለሁ ብለዋል። እንዳገኘ እናቀርባለን። ይሁን እንጂ ባለፈው ሳምንት የኦሮምኛ ክፍል ባልደረቦቻችን አነጋግሯቸው ነበርና ከከተሞች ውጪ በስደተኛ ካምፖች ላሉት የምግብ የሕክምና፣ የመጠለያና የመሳሰለውን እርዳታ እናደርጋለን፣ ከተሞች ውስጥ የሚገኙትን አስመልክቶ ግን ያው የአገሬው ሰው እንደሚሆነው ነው የሚሆኑት ማለታቸው ተጠቅሷል። አሁን ሁኔታው እየከፋ በመምጣቱ እንደተሰማው የተለወጠ የአሰራር ነገር ካለ ተጠሪዋን እንጠይቃለን። ስደተኞቹ እንዳሉን የአገሩ ሰዎች በቁጥር ጥቂት የቀሩ ይኖሩ እንደሆን ነው እንጂ ሁሉም አደንን ጥለው ወጥተዋል። የሌሎች ሀገር ስደተኞችም እየወጡ መሆናቸውን ነግረውናል። የሰሜን ምስራቅ ኬንያ መሪዎች ለሶማሊያው ነውጠኛ ቡድን አልሸባብ የገንዘብ ድጋፍ የሚሰጡ የሚዋጉላቸው እንዲሁም የሚደግፏቸውን በስም ለይተው እንደሚጠቅሱ አስታወቁ። ባለሥልጣኖቹ ይህን ያሉት ባለፈው ሳምንት ማብቂያ ላይ የነውጠኛው ቡድን አባላት 150 የሚሆኑ የጋሬሳ ዩኒቨርሲቲ ተማሪዎችን ከፈጁ ወዲህ ነው። ገምጋሚዎች ግን ሕዝብ በጎሳና በዘር ተከፋፍሎ በሚገኝበት ሁኔታ የነውጠኛውን ቡድን ደጋፊዎች በስም ጠቅሶ ማውጣት ከባድ እንደሆነና አልሸባብ ማንኛውንም መንግስትን የሚደግፍ ኃይልን ከማጥቃት ወደ ኋላ እንደማይል ይናገራሉ። መሐመድ ዩሱፍ ለአሜሪካ ድምፅ ሬዲዮ ከናይሮቢ የላከውን ዘገባ ትዝታ በላቸው ታቀርበዋለች። የአልሸባብ ነውጠኞች ከ148 በላይ የሚሆኑ የጋሪሳ ዩኒቨርሲቲ ኮሌጅ ተማሪዎችን ከፈጁ ጥቂት ቀናት በኋላ ሶማሊያን የሚያዋስን የሰሜን ምስራቅ ኬንያ አካባቢን የሚያስተዳድሩ መሪዎች የጸጥታ ሰራተኞቻቸው የአሸባሪው ቡድን አባል የሆኑ ወጣቶችን ደጋፊዎቻቸውንና በገንዘብም የሚረዷቸውን እንደሚለዩ ቃል ገብተዋል። በኬንያ ምክር ቤት የብዙሀኑ አባላት መሪና የሰሜን ምስራቅ ግዛት ተወካይ አደን ዱዋሌ በጥቂት ሳምንታት ውስጥ የስም ዝርዝር እንደሚወጣ ተናግረዋል። በማህበረሰባችን መካከል የሚተባበሯቸው እንዳሉ እንረዳለን። እነዚህን የአልሸባብ ደጋፊዎችና እርዳታ ለጋሾች በፍጥነትና በትጋት እነማን እንደሆኑ ለይተን እንመዘግባቸዋለን፣ እናጋልጣቸዋለን። በአሁኑ ሰዓት የጸጥታ ሠራተኞች ጥቃት ያደረሱትን አራት ሰዎች ማንነት ለማጣራት ጥረት እያደረጉ ነው። ከአጥቂዎቹ አንዱ የማንዴራ አውራጃ የጎሳ መሪ ልጅና የሕግ ትምህርት ቤት ምሩቅ ነው። አባትየው እንደ አውሮፓ አቆጣጠር በ2013 ዓ ም ልጃቸው የደረሰበትን እንደማያውቁና አልሸባብን ተቀላቅሏል የሚል ጥርጣሬ እንዳላቸው ለመንግስት ማሳወቃቸው ታውቋል። የኬንያ አስተዳደር ሚኒስቴር እንደሚለው ጋማዳሬ በሚባል የቅጽል ስሙ የሚታወቀው ሙሐመድ ሙሐመዱ የጋሬሳ ጥቃት ዋና ጠንሳሽ ሲሆን አሁንም ቁጥጥር ስር አልዋለም። የኬንያ ባለስልጣናት እጁን ይዞ ላስረከባቸው 215000 ዶላር ካሳ እንደሚከፍሉ ተናግረዋል። ነጻ የደህንነት ገምጋሚ የሆኑ አብድዋሂብ ሼክ አብድሰመድ ግን በሰሜን ምስራቅ የአገሪቱ ክፍል ያለው የጎሳዎች ልዩነት የተቀሩትን የአልሸባብ ደጋፊዎች ለይቶ ለማውጣት ችግሩን ያወሳስባል ይላሉ። ኦ በማንዴራ አውራጃ የሚኖሩ ጎሳዎች በአንድ ወይም በሌላ ምክንያት ልዩነትና ግጭት ያላቸው ናቸው። እርቅና ሁሉንም የማኅበረሰብ አካላት የሚያሳትፍ መድረክ ካልተፈጠረ የእነዚህ አሸባሪዎችን ስም ዝርዝር ማግኘት በጣም ከባድ ነው የሚሆነው። ስም ዝርዝሩም ቢገኝ እንኳ ሌላው ጎሳ የዚህ ጎሳ ሰዎች የሚበዙበት ስለሆነ አሰባሰቡ ጥላቻ ላይ የተመሠረተ ነው በማለት ነው የሚቃረነው። የኬንያ ፕሬዝደንት ኡሁሩ ኬንያታ ባለፈው ቅዳሜ ለአገሪቱ ሕዝብ ባደረጉት ንግግር ኬንያ ውስጥ አሸባሪዎች ለሚያደርሱት ጥቃት አጸፋ መመለስ ያልተቻለው በገንዘብና በሐሳብ ሽብርን የሚደግፉ ጥቃቱን የሚያደርሱም የዚሁ ማህበረሰብ አባል በመሆናቸው ነው ብለዋል። የፓርላማ አባል አደን ድዋሌ በሙስለም ማህበረሰብና በሙስለም ተቋማት ውስጥ አክራሪነት እየተስፋፋ መሆኑን ያሰምሩበታል። አንዳንዶቹ የሃይማኖት ተቋማት አክራሪነትን በመስበክና ጽንፈኛ ጽንሰ ሐሳቦችን በማሰራጨት ሚና እንዳላቸው እንረዳለን። ከአውራጃው አስተዳደርና ከኬንያ እስልምና ከፍተኛ ምክር ቤት እንዲሁም ከምክር ቤቱ ኢማሞች ጋር በመተባበር ለእነዚህ ችግሮች መፍትሔ ማግኘት ይኖርብናል። በእነዚህ ተቋማት ውስጥ የሚገኙ ሰዎችን ማንነት እና ሁሉንም አይነት የሃይማኖት ተቋም አሰራር ላይ በፍጥነት ግምገማ እንጀምራለን። ነጻ ገምጋሚው አብድ ሰመድ በችግሩ መከሰት ይስማማሉ። ሆኖም ስለ ነውጠኛው ቡድን መረጃ ለመንግስት የሚሰጡ ሰዎች ግን ደህንነታቸው እንደሚጠበቅ ዋስትና ሊሰጣቸው ይገባል ይላሉ። ለምሳሌ ገንዘብ ለጋሾች የሚለውን ብንመለከት አልሸባብን በገንዘብ የሚረዳውን ሰው እንዴት መለየት ይችላሉ? ገንዘብ ለጋሾችን የሚጠቁሙት ሰዎች ለደህንነታቸው ምን ዋስትና አላቸው? ዛሬ እገሌ ነው ለአልሸባብ ገንዘብ የሰጠው ብለው ከተናገሩ የአልሸባብ ሰለባ እንደሚሆኑ ያውቃሉ። የሀገር አስተዳደር ሚኒስቴር መስሪያ ቤት ቃል አቀባይ ሙዋንዲ ንጆካ ባለሥልጣናት በምርመራው ሂደት ያገኟቸውን ስሞች በሚያጣሩበት ሰዓት የሙስሊም መሪዎች ትብብር እንዲያደርጉ መንግስት መጠየቁን ለአሜሪካ ድምጽ ራዲዮ ገልጸዋል። ይህ በእንዲህ እንዳለ ኬንያ አወጀችው የሶስት ቀናት ብሔራዊ ሐዘን ዛሬ አብቅቷል። ጋሬሳ ውስጥ በጥቃቱ ከተገደሉት ተማሪዎች የ126ቱ ወላጆች ተጣርተው የታወቁ ሲሆን ከነዚህ የ65ቱ አስከሬን ሊለይ የቻለው በጣት አሻራ መሆኑ ታውቋል። አሁንም በከተማው የአስክሬን ማረፊያ የመለየቱ ጥረት እንደሚካሄድ እና ወላጆችም የልጆቻቸውን አስክሬን ተቀብለው ለመቅበር በመጠባበቅ ላይ እንዳሉ ተገልጿል። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በመጨረሻም ንግድና ምጣኔ ሀብት ይቀርባል። አዘጋጅና አቅራቢ ሄኖክ ሰማእግዜር በዚህ ባሳለፍነው ሳምንት ማብቂያ የኢትዮጵያ ገዢ ፓርቲ ኢህአዴግ ምክር ቤት የሀገሪቱን የግማሽ ዓመት የሥራ አፈጻጸም ገምግሞ ለቀጣይ ሥራዎች ግብ በማስቀመጥ ስብሰባውን አጠናቋል። በምሽቱ ንግድና ምጣኔ ሀብት ዝግጅት በተለይ በምጣኔ ሀብት ረገድ የተቀመጡ የስኬት መለኪያዎችንና በከፊል ግባቸውን የመቱ ተጨማሪ ሥራ የሚጠበቅባቸውን ዘርፎች አስመልክቶ የባለሙያ ትንተና እናቀርባለን። ትንተናውን የሚሰጡን ዶክተር ደምስ ጫና ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። እንደምናመሹ ዶክተር ደምስ። እንደምናመሻችሁ ሄኖክ ደህናነን። በቅድሚያ እንግዲህ የኢትዮጵያ የኮሚኒኬሽንስ ጉዳዮች ምክር ቤት እሁድ ዕለት ባወጣው መግለጫ መሰረት አድርገን ይህን ውይይት የምናደርገው የኢህአዴግ ምክር ቤት የመንግስትና የድርጅት ስራዎችን የግማሽ አመት ዝርዝር አፈጻጸም አጢኗል። ቀዳሚው የግብርና ሰብልን ይመለከታል። በዚህም መሰረት ጥቅስ በግብርናና ገጠር ልማት ዘርፍ በ2006/2007 የምርት ዘመን በዋና ዋና የምግብ ሰብሎች 269 ሚሊዮን ኩንታል ምርት እንደሚገኝ መተንበዩና ይህም ካለፈው የምርት ዘመን የ6.8 በመቶ ጭማሪ ማሳየቱን ተመልክቷል ይላል መግለጫው። ዶክተር ደምስ ይሄ እድገት ከፍተኛ ነው ከሆነስ በሸማቹ ኑሮ ላይ ያመጣው ለውጥ አለ ወይ? ይሄ እድገት በእኔ እምነት የምንጠብቀውና በቅርብ ጊዜ የአስራ ሁለት አመት በተለይ ሲሪያልስ በሚመለከት ያለውን እድገት እኔ ብቻ ሳልሆን እንደ ቲም ምናልባት ፕሮፌሰር ጆን ሜለር ዋሽንግተን ዲሲ ነው ያሉት እሳቸው የሚመሩ ጥናት አካሄደን ነበር። የአስራ ሁለት የአስራ ስድስት አመት ሁለት የተለያዩ መረጃዎችን ይዘን ነው። በዛ ጥናት መሰረት ከሰብል ሰብል ቢለያይም በአማካይ ወደ ሰባት ፐርሰንት እድገቱ እንደሚቀጥል ትንበያ ነበር። በእኛም ጥናት ሳይና አሁን የወጣው ኮሚኒኬሽን የሚያሳየው ያ ነው። እድገቱ ከፍተኛ ነው ወይ ለማለት፣ ጥሩ ነው። ምክንያቱም መጀመሪያ አካባቢ ከዚህ የበለጠ እድገት ይታይ ነበር፣ ግን መነሻችን ነበር ያኔ እድገቱን ከፍ ያደርግ የነበረው። አሁን እድገቱ እየሄደ ሲሄድ ተጨማሪ እድገት ለማምጣት ብዙ ትግል ያስፈልገዋል። በእኔ ግምት ጥሩ ውጤት ነው ነው ምለው እንግዲህ፣ ትንበያም ቢሆን ይሄ በትንበያ ነው። በዋና ዋና የምግብ ሰብሎች ደግሞ የሚገኘውንም ምርት የሚጠቅስ ነው። ይሄ እንግዲህ በሸማቹ ኑሮ ያመጣው ለውጥ አለ ወይ? ይሄ ሁል ጊዜ የሚያነጋግረን ነገር ነው። ሸማቹ ኑሮን ሊያሻሽል የሚችለው ገበሬው አምርቶ ገበሬው ያመረተውን ገበያ ላይ ሲያቀርብ ሸማቹና አምራቹ ወይም ገበሬውም ላይሆን ይችላል አቅራቢው ገበያ ላይ ተገናኝተው ሲቀያየሩ ነው። ይሄ እድገት የሚያሳየን በምርት በኩል ያለውን ነው። ከምርት በኋላ ደግሞ በትምህርት ትንተና ከፕሮዳክሽን ቀጥሎ የአቅርቦት ጉዳይ ይኖራል። ይሄ አቅርቦት ደግሞ በገበያ ውስጥ ባሉት ተዋናዮች የሚወሰን ነው። ስለዚህ በዛ ውስጥ ለውጥ አምጥቷል ወይ በአጭሩ ይሄ ያለው ብሎ ለመናገር በአጭሩ የተ- የመጣ ውጤት ለእኔ ይከብደኛል። በአጠቃላይ ግን ያለውን ትሬንድ በምናይበት ጊዜ በጣም የተረጋጋ የምግብ ሰብል ዋጋ ነው ያለን እንደውም አንዳንዶቹ ቀንሷል የሚልም በቅርብ ጊዜ ዛሬ ያነበብኩት ጥናት አለ እሱ ላይ እንኳን ብዙ ያነጋግረናል ኢንውሃት ተምስ የሚለው ግን ለሸማቹ ጥሩ ሁኔታዎች እንዳለ ነው በተለይ በምግብ ሰብል በኩል ዶክተር ደምስ እኛም እንግዲህ የበዓሉንም ገበያ አስመልክቶ የህዝብ አስተያየት የምንሰበስብበት ጉዳይ ይሆናል ዛሬ የጠቀሱትንም ጥናት በተለይ በምግብ ዋጋና በዋጋ ግሽበት ዙሪያ የወጣውን የማዕከላዊ ስታቲስቲክስ ቢሮ ያወጣውንም መግለጫ ነም ተመልክቸዋለሁኝ። ከህዝቡም ማስተያየት የምንመለከተው ይሆናል። ሌሎች ነጥቦች ይነሳሉ። በዚህ የግማሽ ዓመቱ የሥራ አፈጻጸም ሪፖርትና ግምገማ ዙሪያ 2.7 ሚሊዮን ሄክታር መሬት በመስኖ እንዲሸፈን ለማድረግ ከተያዘው ዕቅድ 82 ከመቶውን ማሳካት እንደተቻለ ተገልጿል። ሌላኛው እንግዲህ በተፈጥሮ ሀብት ልማት በበጀት ዓመቱ 198 ሚሊዮን ሕዝብን በማሳተፍ 45 ሚሊዮን ሄክታር ላይ የውሃና የውሃ ጥበቃ የአፈር ጥበቃ ስኬታማ ተግባሮች ተፈጽመዋል ይላል። በአጠቃላይ እነዚህ ቁጥሮች ምን ፋይዳ አላቸው? በተለይ ደግሞ የግብርና ምርት እና ምርታማነትን ለማጠናከር ከሚወሰዱ ስልታዊ እርምጃዎች ጋር እንዴት ያዩታል እርሶ እንደ ባለሙያ? ደረጃ የዛሬ አምስት አመት ገደማ አንድ የተሰራ የግብርናው ክፍለ ኢኮኖሚ የአስር አመት ጉዞ ምን መምሰል አለበት በሚለው ከእርዳታ ሰጪ ድርጅቶች ጋር በመተባበር የተጠና ጥናት ነበር በዛ ጥናት ላይ እንዲሆን ኢትዮጵያ ኢንክሪዚንግሊ ከዝናብ ጥገኝነት ወደ መስኖ መጓዝ አለባት የሚል እና እንደውም በወቅቱ ከተደረገው የበጀት ግምት ወደ ሀምሳ አራት በመቶ ለዚህ እንዲውል ግምት ተሰጥቶ ነበር። አሁን እየሰማሁት እና እያነበብኩት ያለሁት ይሄ በመተግበር ላይ እንዳለ ነው። ይሄ ደግሞ በተለይ የምግብ ዋስትናችንን ዘላቂነት ያለው ለማድረግ ከፈለግን ተዝናብ ጥገኝነት ወደ መስኖ መሄድ አለብን እና እኔ በዚህ በኩል ያለው በጣም ግሩም ነው። ይሄ በአፈር ጥበቃው በኩል ያለው የተሰራው ግለሰቦች ብቻ ሳንሆን የዓለም ምግብ ድርጅት እንደ ዓለም ባንክ የመሳሰሉትም ሪኮግናይዝ ያደረጉትና ለውጥ እየታየበት ያለ ጉዳይ ነው። ይሄ ደግሞ በተለይ ለዘላቂ ልማት ለግብርናው፣ ለራሱ እነዚህ የተፋሰስ ልማቶች ወሳኝነት አላቸው እና በእኔ እምነት አይ ቲንክ ሄልዚ የሆነ ትሬንድ ይመስለኛል። እንግዲህ በግብርና ዘርፉ ይህን ያህል በስኬት ላይ ዘርፉ እየተንቀሳቀሰ ከሆነ የመጣውም ለውጥ እንደዚሁ ሰፊ ከሆነ ምርት ካለ በተለይ የምግብ ምርት ካለ አቅርቦት እና የገበያ ዋጋን ይህንን ሲመለከቱት እንዴት ያዩታል? ለምንድን ነው ሸማቹ ብዙ ጊዜ የኑሮ ውድነት ሕይወታችንን አመሰቃቅሎታል እያለ የሚናገረው? ለምን ለምን ይመስሎታል? ይሄ በጣም መሰረታዊ የሆነ ጥያቄ ነው። በአንድ ወቅት በአንድ ገበያ ላይ ያለን ዋጋ በምንነጋገርበት ጊዜ የተመረተውን የምርት መጠን ወይም ደግሞ ያለውን አቅርቦት ብቻ ይዘን የምንነጋገር ከሆነ ለዋጋውም ሆነ ለአቅርቦቱ ለተፈለገው መጠን አለመኖር መመለስ አንችልም። እንደምታውቀው በሙያም በኢኮኖሚክስም አቅርቦት ሰፕላይ የምንለው ነው አንድ ነገር ሲሆን፣ ሰፕላይ ፕሮዳክሽን ብቻ ማለትም አይደለም። ፍላጎት ደግሞ ሌላው ነው። በኢትዮጵያ ውስጥ በአሁኑ ጊዜ ወደንም ጠላንም ስታቲስቲክሱም እንደሚያሳየን፣ ምንም እንኳን የስርጭት ጉዳይ ላይ ጥያቄ ቢኖርም የገቢ እድገቱ አለ በዛው መጠን የመመገብ ፍላጎቱና የሚመገባቸው የምግብ ሰብሎች እና ሸቀጦች አይነት እየተለወጡና ከዚህ በፊት አይጠበቁ የነበሩት በብዛት ማለት ውድና ለለግጀር የሚመስሉ የምግብ ሰብሎች በብዙዎቹ ተመጋቢነት እያገኙ ነው። ስለዚህ እኔ ክፍተቱ ያለው የሚመስለኝ የአቅርቦት ጉዳይ ብቻ ሳይሆን የፍላጎቱ መታየት አለበት ለማለት ነው። ባቸው አድማጮች፣ የኢህአዴግ ምክር ቤት የግማሽ ዓመቱን የስራ አፈጻጸም ሪፖርት አስመልክቶ በተለይ በግብርናው ዘርፍ የተመዘገቡ ለውጦችን በማስመልከት ማብራሪያውን የሰጡን ዶክተር ደምስ ጫን ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። በቀጣዩ ሳምንት በኢንዱስትሪውና በአገልግሎት ዘርፉ ዙሪያ የተመዘገቡ ነጥቦችን የባለሙያ ትንተና እንወስዳለን። ለምሽቱ ግን ዶክተር ደምስ ጫን ያለውን አመሰግናለሁ። በጣም አመሰግናለሁ። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራምን የመራችልን ጽዮን ግርማ ነች። በነገው ፕሮግራማችን እስክንገናኝ በደህና ቆዩን። cry but I na Take